በመጀመሪያም ዋና ዋና ዜናዎቹ የኢትዮጵያ ግብጽና የሱዳን ባለስልጣናት ኢትዮጵያ በአባይ ወንዝ ላይ የምትሰራውን ግድብ አስመልክቶ ትናንት ባደረጉት ውይይት መሻሻሎች መታየታቸው ተዘገበ። የግድቡን የውሃ መሙላት ሂደት የሚያማክር የጥናት ቡድንም ለማቋቋም ተስማምተዋል። የተባበሩት መንግስታት ድርጅት ሱዳንና ደቡብ ሱዳን በሚወዛገቡባት አቤ ግዛት ምንም አይነት መሻሻል አለመታየቱ ለዓለም አቀፉ ጸጥታ ከባድ ስጋት ይሆናል ሲል አስጠነቀቀ። በስፍራው የሚገኘውን የሰላም አስከባሪ ኃይል ቆይታም እስከ መጪው ህዳር ወር አራዝሟል። የኬንያ ፕሬዝደንት በሀገሪቱ የፕሬስ ነጻነትን ይጎዳል በሚል ትችት የቀረበበትን የኢንተርኔት ወንጀል መከላከያ ህግን ፈረሙ። ህጉ ጋዜጠኞችና የድረገጽ ጸሐፍትን ለወከባ ይዳርጋል ተብሏል። ጓቲማላ ከዩናይትድ ስቴትስ ቀጥላ ኢየሩሳሌም ላይ በኤምባሲዋን ያዛወረች ሁለተኛ ሀገር ሆነች። ዜናው በዝርዝር የኢትዮጵያ፣ ግብጽና የሱዳን ባለስልጣናት ኢትዮጵያ በአባይ ወንዝ ላይ የምትሰራውን ግድብ አስመልክቶ ትናንት ባደረጉት ውይይት መሻሻሎች መታየታቸው ተዘገበ። አሶሲትድ ፕሬስ ከአዲስ አበባ በላከው ዘገባ እንዳመለከተው የሶስቱ ሀገራት ሚኒስትሮች የኢትዮጵያን የህዳሴ ግድብ ውሃ ሞላል ሂደት የሚያማክር የጥናት ቡድንን ለማቋቋም መወሰናቸው ዛሬ ይፋ ሆኗል። በስምምነቱ መሰረትም ከሶስቱም ሀገራት አምስት አምስት ባለሙያዎች በቡድኑ ይወከላሉ። በተጨማሪም የሶስቱ ሀገራት መሪዎች በየስድስት ወሩ ለምክክር እንዲሰባሰቡም ተስማምተዋል። 63 በመቶ ተጠናቋል የሚባለው የህዳሴ ግድብ ስራ የአባይ ውሃ ፍሰትን ይቀንስብኛል በሚል ከፍተኛ ስጋት ያደረባት ግብጽ በሚካሄዱት ውይይቶች አቋሟን ለመግለጽ ስታንገራግር ቆይታለች። ኢትዮጵያ ልማቴን ያፋጥናል ያለችው ግድብ የአባይን የውሃ ፍሰት ግብጽን በሚጎዳ ደረጃ አይቀንስም ባይናት ትናንት አዲስ አበባ ላይ የተወያዩት የሶስቱ ሀገራት ባለስልጣናት በቀጣይም በመጪው ሰኔ 26 ቀን 2010 ዓ ም ካይሮ ላይ የሚነጋገሩበት ቀጠሮ ይዘዋል። የተባበሩ መንግስታት ድርጅት ሱዳንና ደቡብ ሱዳን በሚወዛገቡባት አብ ግዛት ምንም አይነት መሻሻል አለመታየቱ ለዓለም አቀፉ ጸጥታ ከባድ ስጋት ይሆናል ሲል አስጠነቀቀ። የጸጥታው ምክር ቤትም በሙሉ ድምፅ በስፍራው የሚገኘውን የመንግስታቱን ድርጅት ጊዜያዊ የጸጥታ አስከባሪ ኃይል እስከ መጪው ህዳር አጋማሽ ድረስ የቆይታ ጊዜውን አራዝሟል። አብሄ ከሚገኘው ጸጥታ አስከባሪ አብዛኛው ከ ከአራት ስምንት መቶ የሚበልጠው የኢትዮጵያ ጦር መሆኑ ተጠቅሷል። እንዲያም ሆኖ ባቤ ግዛትም ሆነ በሱዳንና ደቡብ ሱዳን የድንበር ሀገራት አካባቢ የሰላም ይዞታው አስጊ መሆኑንም የጸጥታው ምክር ቤት ውሳኔ አመልክቷል። ከአመታት በፊት በሁለቱ ሀገሮች መካከል በተጠቀሰው ስፍራ ለሚያወዛግባቸው ጉዳይ መፍትሄ ለመፈለግ ተስማምተው ነበር። የጸጥታው ምክር ቤት በዚህ ረገድ የተወሰደው እርምጃ እጅግ አነስተኛ መሆኑ አላስደሰተውም። ይህ በእንዲህ እንዳለም የጸጥታው ምክር ቤት በሶማሊያ የተሰማራውን የሰላም አስከባሪ ኃይል የቆይታ ጊዜ እስከ መጪው ሐምሌ ወር መገባደጃ አራዝሟል። ተልእኮ 21600 የሚሆኑ ወታደሮች የተካተቱበት ሲሆን ከበጀት ጋር በተገናኘ የሰላም አስከባሪዎቹ ቁጥር እንዲቀንስ ሀሳብ ከቀረበ ሰንብቷል። የኬንያ ፕሬዝደንት ኡሁሩ ኬንያታ በሀገሪቱ የፕሬስ ነፃነትን ይጎዳል በሚል ትችት የቀረበበትን የኢንተርኔት ወንጀል መከላከያ ህግን ፈረሙ። ፕሬዝደንቱ ዛሬ የፈረሙት ህግ በኢንተርኔት የሀሰት ዜና ማሰራጨት እንዲሁም ማስፈራራትን ጨምሮ የኮምፒውተር ጠለፋ፣ መረጃን ማጭበርበር፣ የኢንተርኔት ስለላ እና ተያያዥ ጉዳዮች ላይ እስከ ስር የሚያደርስ ቅጣት የሚደነግግ አንቀጾች አሉት። ሆኖም ግን የድረገጽ ጸሐፍትና የመገናኛ ብዙሃን መብት ተሟጋቾች የሀሰት ወይም አሳሳች ወይም የፈጠራ መረጃ የሚለው አንቀጽ ከሌሎች ወንጀሎች ጋር ይምታታል ሲሉ ስጋታቸውን ይገልጻሉ። በአዲሱ ህግ እንዲህ ያሉት ጉዳዮች እስከ 50ሺ ዶላር ያስቀጣሉ። በእንግሊዘኛ መጻሩ ሲፒጄ በመባል የሚታወቀው ለጋዜጠኞች የሚሟገተው ተቋም ባለፈው ሳምንት ባለስልጣናት በአፍራሽ ጎኑ ይጠቀሙበታል ያለውን ይህን ህግ ኬንያታ እንዳይፈርሙ ጠይቆ ነበር። ህጉ በኬንያ ሀሳብን በነጻነት መግለጽን ወንጀል ያደርጋል ያሉት የድርጅቱ የአፍሪቃ ጉዳይ አስተባባሪ በዚህም ጋዜጠኞችንና የድረ ገጽ ጸሐፍትን ግንባር ቀደም ተጎጂዎች እንደሚሆኑ አሳስበዋል። ይህ ዶችቬለ ነው። አብዛኛው ሀገራት ትችት እየሰነዘሩ ጓቲማላ ዩናይትድ ስቴትስን ተከትላ ኤምባሲዋን ከቴላቪቭ ወደ ኢየሩሳሌም አዛወረች። የጓቲማላ ፕሬዚዳንት ጂሚ ሞራሌስ እርምጃቸውን ድፍረት የተሞላው ብለውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነተንያሁ ዛሬ ብቻ ሳይሆን፣ እስራኤል እንደ ሀገር ስትመሰረት ጓቲማላ እውቅና ከሰጧት ሀገራት ቀዳሚዋን እንደነበረች በማስታወስ እርምጃውን አወድሰዋል። በወዳጅነትና በጋራ የትስስር መንፈስ ኤምባሲያችሁን በኢየሩሳሌም እንቀበላለን። ይህን ወዳጅነትና ትብብር በተግባር ማሳደግ የምንችልበትን መንገድ በተመለከተም ለወደፊት ለመነጋገር እጓጓለሁ። ዛሬ ግን እርስዎ በመምጣቶ ምን ያህል እንደተደሰትን መግለጽ እፈልጋለሁ። እናም ተጨማሪ የጓቴማላ ጎዳናዎች የሚያስፈልጉን ይመስል ደግሞም ይኖሩ የጓቴማላው ፕሬዚደንት በበኩላቸው ይህንን እርምጃ የወሰዱት ለእስራኤል ያላቸውን ድጋፍ ለማሳየት መሆኑን ዘርዝረዋል። ዛሬ እኛ ጓቴማላዎች ቤታችን ያለን ያክል ተሰምቶናል፣ ምክንያቱም የእስራኤል ሕዝብ የጓቴማላን ሕዝብ ይወዳል። አድናቆቴም እስራኤል ውስጥ ለሚገኙ ወዳጆቻችን በሙሉ በተለይ ደግሞ ዛሬ እዚህ የቀጣውን ትውልድ መንፈስ ባንጸባረቅንበት እርምጃ ላይ ለተገኙት ለጠቅላይ ሚኒስትር ቤንያሚን ኔትንያሁ መንግስት ባለስልጣናት ይድረስ። የእናንተ ልጆችና ቀጣይ በርካታ ትውልድ ወዳጅ ሀገራት ለእስራኤል በማገዝ የወሰዱትን ይህን ድፍረት የተሞላበት እርምጃም ሲያስታውሱ ይኖራሉ። ይህን የምናደርገው ለእናንተ ነው። የእስራኤል ህዝብ ልባችን የተለየ ስፍራ የፍልስጤም ራስ ገዝ መስተዳድር በበኩሉ በአራት የአውሮፓ ሀገራት የሚገኙ አምባሳደሮቹን ለምክክር በሚል ወደ ራማላ ጠርቷል። የፍልስጤም የውጭ ጉዳይ ሚኒስቴር እንደገለጸው በኦስትሪያ፣ ቼክ ሪፐብሊክ፣ ሮማኒያና ሃንጋሪ የሚገኙት የፍልስጤም አምባሳደሮች የተጠሩት የአራቱ ሀገራት አምባሳደሮች ዋሽንግተን ኤምባሲዋን ወደ ኢየሩሳሌም ከማዛወሯ ቀደም ብሎ በእስራኤል በተዘጋጀ ግብዣ ላይ በመገኘታቸው ነው። በሌላ በኩል የቱርክ መንግስት ከሀገሩ የእስራኤል ቆንስላ ጀኔራልን ለጊዜው አባሯል። ቱርክ እርምጃውን የወሰደችው የእስራኤል ጦር በጋዛ ሰላማዊ ሰልፈኛ ፍልስጤማውያን መገደላቸውን በመቃወም ነው። ቱርክ ቴላቪቭ የሚገኙ አምባሳደሯንም ለምክክር በሚል አስወጥታለች። አናዱሉ የተሰኘው የቱርክ የዜና ወኪል የሀገሪቱ የውጭ ጉዳይ ሚኒስቴር ለእስራኤል ቆንስል ለተወሰነ ጊዜ ቱርክን ለቀው እንዲወጡ መንገሩን ዘግቧል። የእስራኤል የውጭ ጉዳይ ሚኒስቴርም በዛሬው ዕለት እስራኤል የሚገኙትን የቱርክ ጉዳይ አስፈጻሚ ጠርቶ ተገቢ ያልሆነ ባለው የቱርክ እርምጃ ላይ አነጋግሯል። ትናንት ደግሞ የቱርክ ፕሬዚደንት ራቺብ ጠይብ ኤርዶሃንና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትዊተር ጠንካራ ቃላትን መለዋወጣቸው ተጠቅሷል። አጋጣሚውም ከሁለት ዓመታት በፊት በሁለቱ ሀገራት ግንኙነታቸውን ለማሻሻል የደረሱበትን ስምምነት እንዳያበላሸው ተሰግቷል። ሰሜን ናይጄሪያ ውስጥ ቢያንስ አንድ መቶ የሚሆኑ ሰዎች መታፈናቸው ተነገረ። በተጠቀሰው ስፍራ የጸጥታ ስጋት መኖሩን የጠቆሙት ባለስልጣናትና አማኞች እንደሚሉት ድርጊቱ የተፈጸመው ባለፉት ጥቂት ቀናት ውስጥ ነው። በጎርጎሮሳዊ 2015 ዓ ም ሀገሪቱ ባካሄደችው ምርጫ ያሸነፉት ፕሬዚደንት መሐመዱ ቡሃሪ ናይጄሪያ ውስጥ ሰላም ለማስፈን ቃል ገብተው ነበር። ቃላቸውን እውን ለማድረግ ትግል ላይ መሆናቸው የሚነገረው ፕሬዚደንቱ በመጪው ዓመት ምርጫም ለሁለተኛ ጊዜ ስልጣኑን ለመያዝ ይፈልጋሉ። ተቺዎችና ተቃዋሚዎቻቸው ሰሜን ናይጄሪያ ውስጥ በጽንፈኞች ኃይሎች የሚደርሰውንና በመቶዎች የሚቆጠሩ ዜጎች የሚሞቱባቸውን ግጭቶች ይዘረዝራሉ። ጠለፋና ፈናውም መባባሱን የሚነገረው ካለፈው አርብ ጀምሮ ባሉት ቀናት ብቻ 120 ሰዎች መታፈናቸውን ከጠለፋው የተረፉ አንድ የናይጄሪያ ብሔራዊ የመንገድ ትራንስፖርት ማህበር ባልደረባ ገልጸዋል። በርካታ ተጠቃሚዎች ካሏቸው የማህበራዊ መገናኛ ብዙሀን አንዱ የሆነው ፌስቡክ 1.3 ቢሊየን የሐሰት የፌስቡክ አድራሻዎችን መዝጋቱን አስታወቀ። ኩባንያው እርምጃውን የወሰደው ካለፈው ከመጋቢት ወር ጀምሮ ነው። ፌስቡክ ይህን ባያደርግ ኖሮ በየወሩ የተጠቃሚዎቹ ቁጥር አሁን ካለው ሁለት ነጥብ ሁለት ቢሊዮን ከፍ እያለ ሊሄድ እንደሚችል ነው ያመለከተው። እርምጃውንም ወስዶ ግን አሁንም በየወሩ ፌስቡክን ከሚጠቀሙ ደንበኞቹ ሶስት ወይም አራት በመቶ የሚሆኑት በሐሰት ማንነት የፌስቡክ አድራሻ የከፈቱ መሆናቸው ተደርሶበታል። ይህ ዶይቼ ቬለ ነው። ከዶች በላ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። የኢትዮጵያ፣ ግብጽና ሱዳን ባለስልጣናት ኢትዮጵያ በአባይ ወንዝ ላይ የምትሰራውን ግድብ አስመልክቶ ትናንት ባደረጉት ውይይት መሻሻሎች መታየታቸው ተዘገበ። የተባበሩ መንግስታት ድርጅት ሱዳን እና ደቡብ ሱዳን በሚወዛገቡባት አብየ ግዛት ምንም አይነት መሻሻል አለመታየቱ ለዓለም አቀፉ ጸጥታ ከባድ ስጋት ይሆናል ሲል አስጠነቀቀ። የኬንያ ፕሬዝደንት በሀገሪቱ የፕሬስ ነፃነትን ይጎዳል በሚል ትችት የቀረበበትን የኢንተርኔት ወንጀል መከላከያ ሕግ ፈረሙ። ዜናው በዚሁ አበቃ።